በዚህ ሰሞኑን የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተሰኘ ተቋም አንድ ዘመቻ ጀምሯል። ዘመቻው ኢትዮጵያ ለ21 ዓመታት በአባልነት ከቆየችበት ወደ አርባ የሚጠጉ የአፍሪካ ሀገራትና ዩናይትድ ስቴትስም በንግድ መስክ ካስተሳሰረው ድንጋጌ እንዳትሰረዝ የሚጠይቅ ነው። እስካሁን ድረስ ከአስር ሺህ በላይ ሰዎች ድጋፋቸውን በፊርማ እንዳሳዩበት የውሳኔ ሰጪነት ሚና ላላቸው አካላትም እንደሚደርስ ከተነገረለት ዘመቻ አስተባባሪዎች ጋር ቀድመን አጭር ቆይታ እናደርጋለን። ቆየት ብለን ደግሞ ኢትዮጵያ ከአግዋ አባልነት ልትሰረዝ እንደሚገባ የሚጠይቀው ሀሳብ የሚደግፉ አንድ እንግዳ ይዤ ብቅላለሁ። አስቀድመን የዩናይትድ ስቴትስ መንግስት ኢትዮጵያን ከአፍሪካ እድገት እድል ድንጋጌ ወይም አጎአ ሊሰርዝ አይገባም በሚል የሚሟገቱትን ወገኖችን እንስማ። አቶ መስፍን ተገኑ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር ናቸው። እንዲሁም አብሯቸው ደግሞ ዘመቻውን ከሚያስተባብሩት መካከል አንዱ የሆኑት አቶ ኤልያስ ህሩይም አሉ። በስልክን ያገኟቸው አቶ መስፍን የዘመቻውን ዋና ግቦች በመጀመሪያ ያስረዱናል። የጀመርነው ዘመቻ የአገዋ አፍሪካን ኦፖርቹኒቲ ኤንድ ዲቨሎፕመንት አክት ተው ስራ ላይ የነበረው ከሁለት ሺህ አመተ ምህረት ጀምሮ ተግባር ላይ የነበረው አዋጅ መሰረት ኢትዮጵያ ውስጥ የአሜሪካን ካምፓኒዎች ገብተው ከቀረጥ ነፃ የሆኑ እቃዎችን ወደ አሜሪካን እንዲገቡ የሚፈቅድ ህግ ነው እና በዚሁ መሰረት ብዙ ኩባንያዎች ወደ ኢትዮጵያ ሄደው ጨርቃጨርቅና እንዲሁም አንድ አልፎ አልፎ ኤሌክትሮኒክስ ቢሆን ስራ ጀምረው ብዙ ሰው ተጠቃሚ ሆኗል። ወደ መቶ ሺህ የሚቀጠር ህዝብ በእነዚህ ኩባንያዎች እና በዚህ አዋጅ መሰረት ስራ ተቀጥሮ የሚገኝበት ሁኔታ ሲኖር ለአሜሪካን ከኩባንያዎቹ ደግሞ ያው እንደምታውቁት ረከስ ያለ የሰው ኃይል ስለሆነ ያለው በዛ ተመርቶ እዚህ ሀገር ኤክስፖርት የሚደረገው ለአምራች ኩባንያዎቹ ትርፍ ያለውና ለሁለቱም የሚጠቅም ህግ ነው አሁን የአሜሪካ መንግስት በተለይም የስቴት ዲፓርትመንት ሰዎች እየገፉ ያሉት ይሄ ኢትዮጵያ ውስጥ ባሉት ሁኔታዎች ምክንያት የተነሳ ኢትዮጵያ ለዚህ ተጠቃሚ ለመሆን አትችልም ብለው ከሊስት ውስጥ እንድትወጣ ነው ሙከራ እየተደረገ ያለው። እኛም የተቃወምነውም ይህንኑ ነው። ስምንት መለኪያዎች አሉ። ስምንቱንም መለኪያዎች በአሁኑ ጊዜ ከመቼውም በላይ ታሟላለች ነው የምንለው። የሂውማን ራይትስ ቫዮሌሽን የሚባለውን ነው እነሱ አታሟላም የሚል ክርክር ያመጡት እሱንም ቢሆን በቂ አይነት ክርክር እንዳልሆነ በፊትለፊት ከስቴት ዲፓርትመንት ጋር ባደረግነው ንግግር አስረድተናል። በደንብም የሚገባቸው ይመስለን። ግን እንግዲህ ስልጣኑን በእነሱ እጅ ስለሆነ እና መወሰን የሚችሉት እነሱ ስለሆኑ እንግዲህ ይህንን ሁኔታ ይሆናል እየተባለ ስለሆነ እሱ እንዳይሆን ነው በሚቀጥለው ሳምንታት ውስጥ አስራ ዘጠኝ ድርጅቶች አሉ። ለዚህ ጉዳይ ላይ ቦት የሚያደርጉ ማን ቅጣ ማን ይቆይ የሚለውን ያ ቦት ከመሆኑ በፊት እንግዲህ ኢትዮጵያን አሜሪካንስ በሙሉ እዚህ አሜሪካን ሀገር ያሉት አውቀው ሬፕሬዘንታቲቮቻቸው ለኮንግሬሽናል ሬፕሬዘንታቲቮቻቸው ስልክ እንዲደውሉ ና ይሄ ሁኔታ መሆን እንደለበት እንዲያስታውቁ ነው ዘመቻው የተጀመረው። ኢትዮጵያ በምዕጻሩ አገዋ ተብሎ ከሚጠራው መርሃ ግብር ብትሰረዝ ልታጠው የምትችለው ነገር ምንድን ነው? በእርግጥ ስረዛው የሌላ የገዘፈ የኢኮኖሚ ማዕቀብ ዳር ዳርታ ነው የሚል ስጋትስ አላችሁ ወይ? አቶ ኤልያስ ከእርስዎን ጀምርና፣ አቶ መስፍል ሊጨምሩበት ይችላሉ። የኢትዮጵያ ከአገዋ መውጣት ብዙ ጉዳት ነው ህብረቱ ሰብሎ የሚያደርሰው ታርጌት የተደረገው መንግስት ማዕቀብ ማድረግ አይነት አኳን ሆኖ ሳለ ግን በደምብ ተጠንቶ የተደረገ ነገር አልመሰለኝም። አጓ ኢትዮጵያ ውስጥ ወደ አንድ ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ ሰማንያ ፐርሰንቱ ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታውቀው፣ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ሁለት ሶስት ሰው ደግፎ ነው የሚኖረው። እና ይሄ በጣም ትልቅ ኢምፓክት ነው ያለው ህብረተሰቡን በትልቅ ሁኔታ ጉዳቱ ቀጥታ የኛ ህብረተሰብ ከመሆኑ በላይ ቅድም እነሱን እንደጠቀሳቸው አንዳንዶቹ ካምፓኒዎች ኢትዮጵያ ውስጥ ኢንቨስት አድርጎ የሚሰሩ እንደ ቃ ገስ ኤል የተለያዩ ካምፓኒዎች ናቸው። ኢንቨስት አድርጎ እየሰሩ አሉት እና እነሱን የሚጎዳ ነው። ተጻፈ መስን ስለሚሰራበት ወደ ሱ ለሱ ድፈር አረጋለሁ እንግዲህ ኤልያስ እንዳለው ፋይናንሽሊ ኢምፓክቱ ምንድን ነው ላልከው ተጠቃሚው ቀጥታ ያው እንድቅድም እንደተባለው ተቀጣሪው ህዝብ ነው። ዳይሬክትሊ ከዛ ባ ባሻገር በእርግጥ ጊቨን ቴክ እንደሚሉት አይነት ነገር ነው የአሜሪካን ኩባንያዎቹም እዚህ ሀገር ኢንቨስት አድርገዋል። እንግዲህ ምንድን ነው የሚሆነው ዲሊስት ብትደረግ ኢትዮጵያ እቃውን ከዛ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ በነፃ ገባ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ ኢትዮጵያ እዛ ኢንሴንቲቭ የነበረው ከመጀመሪያውም ወደዚህ ሀገር ያለ ታክስ አስገቡት መክፈሉ ስለሆነ በሱ ምክንያት ዲኢንሴንቲቫይዝድ ይሆኑ እና ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው ፋይናንሻል አቅም ሲጸር እንግዲህ በሀገር በሀገር ደረጃ አምስት መቶ ሚሊዮን ዶላር ሀገር ለሰው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። ግን የኢሚሊየት የሚታይ መቶ ሺህ ሰው ተቀጣሪ ከነ ቤተሰቡ ሲቆጠር እስከ አንድ ሚሊዮን ሊደርስ የሚችል ሰው በቀጥታ ኢምፓክት ይሆናል። ይህ እንዳይሆን ነው ፍላጎታችን። ይሄ እንግዲህ ከኢትዮጵያ አንጻር ነው። ከአሜሪካን ኢንተረስት አንጻር ደግሞ የኛ አርጊመንት ይሄ የአሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ የአሜሪካን ኢንትረስት በሆርን ኦፍ አፍሪካ ፕሮ ኢትዮጵያ በሆነ አጀንዳ ለማካሄድ የተቋቋመ ድርጅት ነው የምንለው። ከአሜሪካን ኢንትረስት ኳያኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው በአሁኑ ጊዜ አገዋን የመሳሰሉ ኦርጋናይዜሽኖች ናቸው። ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደረጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። ይህን እዚህ ላይ እንደው በማይሆን ሰበብ አስባብ ፈጦ ማሰናኮል ከአሜሪካ ኢንትረስት ጋር ስለማሄድ ይሄም ልክ አይደለም ባዮች ነን። ኤልያስ እንዳለው በአሁኑ ጊዜ ሳንክሽንም እናደረጋለን ብለው ያሉት ግ ግለሰቦችን ነው። ማኒታሪያን በሚመለከት ጥፋት አለ የሚሉትን ግለሰቦች ነው ሳንክሽን እናደረጋለን የሚለው በቅርቡ የወጣው ማስጠንቀቂያ። ሰፋ ያደርጉታል ወይ? እንግዲህ እሱ የሚታወቅ ነገር የለም። ሰፋ እናደርገውም የሚልም ኢንዲኬሽን አሳይተዋል። ምክንያቱም ብዙ ጊዜ ይሄ ሁኔታ ሲጠቅም አልታየም። ይኖራል አይኖርም የሚለውን ነገር ለመገመት አስቸጋሪ ነው። ግን እንግዲህ ተስፋ የምናደርገው እሱ አይኖርም ነው። እሱም አይኖር ይሄኛውም ማይደረግ ባዮች ነን። ዩናይትድ ስቴትስ ኢኮኖሚያዊና ፖለቲካዊ ጫናዎችን እየወሰደች ያለችው ኢትዮጵያ ውስጥ ጠመንጃን እንደ መፍትሄ መውሰድ እንዲቆም የሰብአዊ መብት ረገጣዎች እንዲገጡና ሁሉም አካላት ወደ ጠረጴዛ እንዲመጡ ለማድረግ መሆኑን በአንድም ሆነ በሌላ መልኩ ገልጻለች። በዩናይትድ ስቴትስ የዘርፉ ባለስልጣናት ቦታ ብትቀመጡ እናንተ ይህን እርምጃ ከመውሰድ የሚያግዳችው ምክንያት ምንድን ነው? የተሻለው እርምጃስ ምንድን ነበረ? ይሄ ጥሩ ጥያቄ ነው። በተለይ አገባ ላይ ብናተኩር ስምንት መለኪያዎች አሉ እና ስምንቱ መለኪያዎቹ ቅድም እንዳልኩት ሙሉ በሙሉ እንደውም ከመቼውም ጊዜ በላይ የተሟሉ ናቸው። ስምንተኛው እነ አንዱ አሁን የስቴት ዲፓርትመንት ሰዎች የሚያነሱት ሂማን ራይትስ ቫዮሌሽን አለ። በዚሁ በሰሜን በሚካሄደው ጦርነት ምክንያት ቫዮሌሽን ስላለ እሱ በሕጉ መሰረት ሊስት ማድረግ እንፈልጋለን፣ አላሟ አላሟላችን ኢትዮጵያ ነው። እንግዲህ እዛ ጋር ሁለት ጥያቄ አለ። አንደኛ ጦርነት ባለበት ሁኔታ ሂማኒቴሪያን የሚባለው ነገር ምንድን ነው? እንዴት ነው ዲፋይን የምናደርገው? አንደኛ። ሁለተኛ ደግሞ ይሄ አለ የተባለው ነገር ምን እየተደረገበት ነው እዛ ላይ የሚለውም አስፈላጊውን እርምጃ እየተወሰደ ርማት እየተደረገ እና ሁሉንም ኤፈርት እየተካሄደ ከሆነ ይሄ እንደ ትክክለኛ ተግባር ተቆጥሮ አንድ ሀገር ዲሊስ እንድትደረግ መደረግ የለበትም እና ከአሁን እኛን እስከምናየው ከሆነ የኢትዮጵያ መንግስት ማንኛውንም አትሮሲቲዝ ተብሎ የሚባለውን ነገር በሙሉ ካለ ግፊት መቅረብ እንዳለበት ያደረገ ሰው በሙሉ አድርገዋል ተብሎ የተረጋገጠባቸውንም ሰዎች ግፊት እንዳቀረበ የተለያዩ ኮሚሽኖች ከኢትዮጵያን ሁማን ራይትስ ኮሚሽን ጀምሮ ከዩኤንኤችሲ ሁሉም ተባብረው ይህንን አትሮሲቲ የተባለውን የኮጣንኮት እንዲመረመር በጠየቁት መሰረት ፈቃደኛ ሆኖ በደንብ አስተናግዶ ምርመራው እንዲካሄድ ያደረገ ሲሆን በቅርቡም ደግሞ አባሳንጆ መጥተው ተሹመው እንዲጠናና እርምጃ እንዲወሰድበት ተሹመው እሳቸው በአፍሪካ አንድነት መሰረት ይህንን የኢትዮጵያ መንግስት ተቀብሎ ስራው እየተካሄደ ነው የሚገኘው። እንግዲህ በእኛ

ኢትዮጵያ ከዚህ መርሃ ግብር ብትሰረዝ ቤተሰቦቻቸው ሲደመሩ በሚሊዮኖች የሚቆጠሩ ሰዎች ካለ ስራ እንደሚቀሩ በኢትዮጵያ ባለስልጣናትም በኩል በእናንተም ዘንድ ተነስተዋል። እንደ ትልቅ ችግር ኢትዮጵያ በአስቸኳይ ወደ ሰላማዊ አውድ ካልተመለሰች ደግሞ ከዚህ ህዝብ ቁጥር የበለጠ በአመታት ውስጥ መጎዳቱ አይቀሬ ነው ብለው የሚያነሱ ሰዎች አሉ። ይህንስ እንዴት ማስማማት ይቻላል? የተሻለ የሚባለው አማራጭ የትኛው ነው? የሰብአዊ መብት ረገጣዎች እንዲቆሙና በአጠቃላይ ሰላም የሰፈነባት ሀገር ሁና የኢኮኖሚ ትስስሩ እንዲቀጥል ለማድረግ የተሻለ የሚባለው አማራጭ ምንድን ነው ትላላችሁ? አቶ ኤልያስን የተወሰነ ሀሳብ ሰምተን ወደ አቶ መስፍን መሄድ እንችላለን። እዚህ ላይ አሁን ችግሩ ምንድን ነው ኦባሳንጆ የናይጄሪያ አሳኝ ተደርገዋል። ይህንን በሰላማዊ መንገድ ነገሮች እንዲያልቁ እና የተሻለውን መንገድ ለመፍጠር በአፍሪካን ዩኒየን አሳን ተደረጉ ሰው አሉ። በዩኤን እና በኢትዮጵያ ሂውማን ራይት ኦርጋኒዜሽን ተደርጎም ራሱ ተጨማሪ ጥናቶች ተካሄዶ ኢንቨስቲጌሽኖች ተካሄዶ እነዚህን ተለያዩትን ችግሮች ለማድረግ እየተሞከረ ነው ያለ። አሁን ቅድም መስፍን እንዳለው ትንሽ በስሜታዊነት ነው የሚመስለው አንዳንዶቹ ውሳኔዎች የሚካሄዱ እና የኢትዮጵያን መንግስት እንግሊዝ አድርጎ የአሜሪካ መንግስት የተሻለው መንገድ በማግኘትና አብሮ በመስራትና በምፈልግ ፋንታ ወደ ሳንክሽን እና ወደ አርጓን ከስ እያደረግን ከሄደ ህዝቡን እየጎዳን እና ሪሌሽንሽፖች ደግሞ ስትሬን እያደረግን ነው ሄደው። ይሄ የጆ ባይደን መንግስት በደምብ ጠለቅ አርጎ ማየት የሚያስፈልገውን ብለን እናስባለን። በተጨማሪ ደግሞ እንደሚታወቀው ቲፒኤልኤፍ የተለያዩ የሆኑ አቶሲቲዎችን በተለያየ ቦታ እያካሄዱ ያሉት በአማራ ክልል፣ በአፋሩ ክልል ከዚህ ቀደም በተለያዩ የኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት፣ እና አሁንም ያ እየቀጠለ ነው ያለ። የጆ ባይደን አድሚኒስትሬሽን ጫና አድርጎ ኢትዮጵያ ለፍ በደንብ ወደ ሰላም እንዲመጣ ያለማድረግ ነው ያ ኤፈርት የሌለ ይመስላል ከሩቆ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ያለ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንም እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ ኤክሲፒ የለ ግሩፕ ትንሽ ቦታና ጊዜ የተሰጠው ይመስላል። ጫን አድርጎ ወደ ሕግ የማምጣት አፕሮች የለም እና ይሄ ደግሞ የአሜሪካ መንግስት፣ ሳይሆን ከረንት ላይ ያለው አድሚኒስትሬሽን ቻለንጆች ናቸው ብለን ነው የምናስበው። ምክንያቱም ከዚህ ቀደም ያለውን አድሚኒስትሬሽን ብታየው፣ ማይክ ፖምፒዮን ስቴትመንቶች ብታይ፣ ከዚህ ቀደም ክሊርሊ ይሄንን ጦርነት እንዴት አላግባብ እንደተጀመረ መሴዎቹን በደንብ ስቴት አድርጎት ነበር እና የአሜሪካ መንግስት ሁለቱንም እንጌዝ በማድረግ ቲፒልፍንም አሁን የሚያደርጋቸው ወንጀሎችና ስቶች እንዳይቀጥሉ ጫን ባለ መንገድ ወደ ህጋዊ መንገድ እንዲመጡ በማድረግ የኢትዮጵያ መንግስት መንጌዝ በማድረግ እንጂ በሳንክሽን እና በዲ ሊስቲንግ ሶሉሽን ይመጣል ብለን አናስብም። አቶ ኤልያስ በደንብ እንዳለው እንዴት ነው መፍትሄው? ባላንስ እንዴት መሆን እንችላለን? ትመትሊ የተመረጠ መንግስት እና ዲሞክራቲክሊ የተመረጠ መንግስት አለ እና ከነሱ ጋር በመወያየት እና በንግግሮች በማድረግ ይህንን ሁኔታ ማቃለል ይችላል ወይ የሚል አካሄድ እንዲሆን ነው። ሌላው ደግሞ እያቀረብ ነው ሙበት ይህንን ማድረግ ቢቻል የኢትዮጵያ መንግስት ፈቃደኛ ነው ለመነጋገር፣ እንደዚሁም ቀጥታ ያለውን ሁኔታ መፍታት ይቻላል ነው። አሁን ያል ቅድም ያነሳዎች አሁን ያነሳቸውን ችግሮች በሙሉ አንድን ሀገርና የአንድን ሕዝብ መብት በሚያከበር ሁኔታ ውይይት፣ የመተባበር ስሜት ያለው እርምጃ መውሰድ ከተቻለ የአሜሪካን መንግስት ኮንስትራክቲቭ የሆነ መንገድ ሁኔታውም መፍትሄ ሊያገኝ የሚችልበትን መንገድ ማድረግ ይቻላል ብለን እናምናል። የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑን፣ እንዲሁም ደግሞ ኢትዮጵያ ለሁለት አስርት ዓመታት አባል ከነበረችበት የአፍሪካ ዕድገት ዕድል ድንጋጌ አጎአ ሳትሰረዝ መቀጠል እንዳለባት ከሚያሳስበው ዘመቻ አስተባባሪዎች መካከል አንዱ የሆኑትን አቶ ኤልያስ ሩዊን የሰማናቸው፣ ሁለቱንም በእጅጉ አመሰግናለሁ። አሁን ሌላኛውን የክርክር ገጽ እንሰማለን። መሰል ዘመቻዎችን የሚቃወሙ ኢትዮጵያ ውስጥ ያለውን ቀውስ መግታት የሚቻለው መሰል ምጣኔ ሀብታዊና ፖለቲካዊ ጫናዎች ሲደረጉ እንደሆነ የሚሟገቱት እንግዳችን ራሳቸውን ያስተዋውቃሉ፣ ምክንያታቸውንም ይነግሩናል። ስሜ ዮሐንስ አብረሀ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነኝ። ዩናይትድ ስቴትስ እየወሰደች ያለው ነገር ምንድን ነው የሚለው ትንሽ ማየቱ ጥሩ ይመስለኛል። አገ ለብቻው ለይተን ከምናይ ምክንያቱ መነሻው መድረሻውም እሱ ስላልሆነ ነው። አሜሪካና ኢትዮጵያ እንደምታውቀው ረዘም ያለ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በጣም ጥሩ የሆነ ግንኙነት የነበራቸው ትብብር ሲያደርጉ የነበሩ ሀገሮች ናቸው። ምናልባት እስከ ባለፈው አንድ አመት አንድ አመት ተኩል አካባቢ አገዋም የዚህኛው አንዱ መገለጫ ነበረ። ምንም እንኳን ለኢትዮጵያ ብቻ የተሰጠ ባይሆንም አንዱ የግንኙነታቸው ስምረት መገለጫ ግን ነበረ። ከጥቂት ጊዜያት ወዲህ ኢትዮጵያ ውስጥ ያለው መንግስት በራሱ ህዝብ ላይ እያደረሰ ያለውን ግፍ እንዲያቆም የአሜሪካ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። ለኢትዮጵያ መንግስት የተሰጠው ምላሽ ጆሮ ዳባ ልበስ የሚል ነው። በዚህ የተነሳ ከብዙ ጥረት በኋላ የኤግዜኪቲቭ ኦርደር እንዲወጣ ተደረገ ማለት ነው። እንደሚታቀው መስከረም አስራ ሰባት የወጣው በዛ ምክንያት በርከት ያሉ እርምጃዎች እየተወሰዱ ነው። እንደምታውቀው መሳሪያ አቀባ ለማድረግ የወጣ አሜንድመንት አለ። ከዛ በኋላ የጉዞና የሀብት እገዳም ለማድረግ እንቅስቃሴ ላይ እንደሆኑ ይታወቃል። የሚሊኒየም ቻሌንጅ ኮርፖሬሽን የሚባልም ነበረ በርከት ያለ በመቶ ሚሊዮን የሚቆጠር ብር በኢትዮጵያም ኢትዮጵያ ለመሳሰሉ ሀገራት የሚሰጥ እሱም እንደዚሁ እንዲቆም ተደርገዋል። እና አገዋ ከእነዚህ ሁሉም እርምጃዎች አንዱ ነው ማለት ነው። አሁን አገዋ ይቁም አይቁም ሳይሆን፣ ለምንድን ነው እንደዛ እያደረጉ ያሉት የሚለው ማየቱ ጥሩ ይመስለኛል፣ በእኔ እምነት ኢትዮጵያ ውስጥ ድሀ አለ። ድሀው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሀ ማለት ነው። የኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ፣ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን ይሄ ለህዝቡን ካለማሰብ አይደለም። ደሃውን ካለማሰብ አይደለም ለደሃው ይታሰባል ደሃው መጠቀም አለበት መብላት መጠጣት አለበት ሰላም ማግኘት አለበት ግን ከአገዋም ሆነ ከሌላ የሚገኘው ብር የኢትዮጵያ መንግስት አሁን እየተጠቀምበት ያለው ህዝቡን ለመጨፍጨፍ መሳሪያ ለመግዛት ስለሆነ መቆም አለበት ከሚለው ጎን ቆማለሁ ማለት ነው። ከቤተሰቦቻቸው ጋር ሲደመሩ ከአንድ ሚሊዮን በላይ የሆኑ ሰዎች ይሄ መርሃ ግብር ቢሰረዝ ለትልቅ ችግር ይዳረጋሉ የሚል ተነስቷል። አንድን ችግር ለማስቆም ሌላ ችግር መቆስቆስ አይሆንም ወይ ብለው የሚሟገቱ ሰዎች አሉ። እንግዲህ ፕላስቲክሱ ቁጥሩን እርግጠኛ መሆን አልችልም፣ ኢንዶርስ ለማድረግም ላለማድረግም። አንድ ሚሊዮን ይሆናሉ አይሆንም እርግጠኛ አይደለሁም። የሆነ ይሁን ትንሽም ይሁን በርካታም ይሁን ሰው ቅድም እንዳነሳሁት በተለይ በመንግስት ስህተት በተለይ የመንግስት ኦፊስ በያዘ አካል በሚፈጽመው ስህተት ሰላማዊ ህብረተሰብ መጎዳት የለበትም የሚል ጽኑ አቋም አለን። የምታገልለት ህዝብም እንደዚህ አይነት በደል ግፍ እንዳይፈጸምበት ነው የምታገልበት። የትግራይ ህዝብን በሌላ ኢትዮጵያ ክፍል ያለው ህዝብን ተመሳሳይ የሆነ ግፍና በደል እንዳይፈጠምበት አቋም አለኝ ማለት ነው፣ ጽኑ የሆነ አቋም አለኝ አሁን እያልን ያለው ነው። ግን በትክክልም ወደ ዝርዝር ስራዎቹንም ከገባን፣ እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል በአግባ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ፣ ደግሞ በትክክል ጥቅም እየተጠቀሙ ነበረ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች፣ ትግራይ ውስጥ አንድ የጨርቃ ጨርቅ ፋብሪካ ነበረ። አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆነዋል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፎ የሚንቀሳቀሱ ሀይሎች የሚደግፏቸው አካላት ናቸው። የኢትዮጵያ መንግስት የኤርትራ መንግስት እዛ ትግራይ ውስጥ ባልዋሉበት ሀገራቸው ውስጥ ቁጭ ብለው ስራ እየሰሩ በነበሩበት ሰዓት የራሳቸው መንግስት ጠላትም ጋብዞ መጥቶ ነው ይህምን ዶጋምድ ያደረገባቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም። ዞሮ ዞሮ አሁን ኢትዮጵያ ውስጥ ያለው ነገር እንዲጠቀም ከሆነ አንድ ሚሊዮንም የምንበለው ከዛም በላይ ሰው ይጎዳል እየተባለ ያለው ሰላም ሲመጣ ነው። ሰላም እንዳይመጣ ደግሞ ግንባር ቀደም ሆኖ ሰላም አልፈልግም ብሎ ሁሉንም ልውኮች፣ አሜሪካውም፣ የአውሮፓውም የአፍሪካውን ልዑኮች እየመለሰ ያለው መንግስት አለ። ይህንን መንግስት አደድ ግዛ ከተባለ አገዋ አጀንዳ አይሆንም ሌላ ነገርም አጀንዳ አይሆንም። ሁሉም ኢትዮጵያ ውስጥ ያለው ህዝብ ተረጋግቶ የሰላም አየር ሊተነፍስ ይችላል የሚል እምነት አለ። ጦርነቱ በፈጠረው ውጤት ምክንያት የብዙ ሚሊዮን ሰዎች ሕይወት እንዲሁም ንብረት አደጋ ውስጥ ወድቀዋል። የሚባለው አይነት ማዕቀብ የሚደራረብ ከሆነ የተዳከመውን ኢኮኖሚ ሙሉ በሙሉ ሊያወድሞ ይችላል የሚል ስጋትም አለ። የሚያስማማን ሀሳብ ምንድን ነው የሚሆነው? ሰላምና መረጋጋት በአንድ በኩል ሳይጎድል፣ በሌላ በኩል ደግሞ ኢኮኖሚ እንዳይቀዘቅዝ በምን አይነት ሁኔታ ነው ኢትዮጵያና ኢትዮጵያውያን መንቀሳቀስ አለባቸው ብለው የሚያስቡት? በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ ቅድም ትንሽ ጠቀስ ለማድረግ ሞክር ያለው ኢትዮጵያ ከሶስት ዓመት በፊት የት ነበረች የሚል ማየት ጥሩ ይሆናል። የት ነው የነበረችው? በኢኮኖሚ በሰላምና ጸጥታ ከሌሎች ሀገሮች ጋር በነበራት ግንኙነት ምን ደረጃ ላይ ነበረች? ከሶስት ዓመት በፊት ኢኮኖሚው እኔ እያልኩት ያለውት ነገር አይደለም። ትልልቆቹ የዓለም አቀፍ ተቋማት፣ የዓለም አቀፍ ገንዘብ ድርጅት፣ የዓለም አቀፍ ባንክ ሌሎቹን አፍሪካ ልማት ባንክን ጨምሮ ኢትዮጵያ በሁለት አኃዝ እያደገች ያለች ሀገር የተስፋ ምድር እየተባለች አልፎ አልፎም የምስራቅ አፍሪካ በኢኮኖሚ መሪ ትባል የነበረችውን የኬንያ ኢኮኖሚ አልፈን የሄድንበት ደረጃ ላይ ነበረን። አሁን ምን ላይ ነው ያለ ነው? አንተም ራስህ አድማጮችም ሊያዩት ሊገመግሙት ይችላሉ። መቀመቅ ወርደናል። አሁን እንደ ሀገር እንደ ኢትዮጵያ ህዝባችንም የዚህኛው ገፈጥቀማሽ ይሆናል ማለት ነው። ይሄ የሆነ ያለው ለምንድን ነው? ኢትዮጵያ ውስጥ ያለው ኢኮኖሚ አሁን የጦርነት ኢኮኖሚ ነው። ህዝብ የሚጠቅም ለህዝብ ፍላጎት የሚውል ሳይሆን ህዝብ የሚገድል አረር የሚገዛበት ኢኮኖሚ ነው ያለን። ኢትዮጵያ ውስጥ ሁሉም ነገር ተቋም ተሸጦም ሊሆን ይችላል። ምናልባት ኮፈር ውስጥ የነበረ ብር ወጥቶ ሊሆን ይችላል። በብድር የሚገኝ ለልማት ተብሎ የሚገኝ ብርም ሊሆን ይችላል በየቀኑ ለጦርነት የሚሆን መሳሪያ በመጓጓዝ ላይ የተጣደ ኢኮኖሚ ነው ያለን። ይህ ኢኮኖሚ ሌላ ውጤት ሊኖረው አይችልም። ህዝቡ በጣም ይጎዳል። የኑሮ ውድነት ሰማይ ተሰክለዋል። እንደምታውቀው ህዝባችን ይጎዳል። የኢትዮጵያ ህዝብ ይጎዳል። በሁሉም ኮርነር ላይ ያለው የኢትዮጵያ ህዝብ፣ በተለይ ደግሞ የትግራይ ህዝብ ደግሞ ከወሰድ ባንክም ተዘግቶበታል፣ መብራትም ጠፍቶ፣ ውሃም የለም በሶስት መቶ ስልሳ ከበባ ውስጥ ገብቶ እንደ ያልክ እየተደረገ ነው ማለት። ይህንን እያደረገ ያለው አንድ አካል አለ። ፈረንጆቹ ፕሮብለም ቻይል የሚሉት ይሄ ችግር እየፈጠረ ያለ አካል የህዝብ ስልጣን የያዘ መንግስትነት የተቆናጠጠ አካል ነው ይህንን እያደረገ ያለው። የኢትዮጵያ ህዝብ በሰላም እንዲኖር ከሆነ፣ የተረጋጋ ኑሮ እንዲኖር ከሆነ አንዱ መፍትሄ ያለው ይሄ ጦረኛ መንግስት አደብ ግዛ ማለት ነው። አደብ ግዛ ማለት ከተቻለ ሁሉም በሰላም ለመኖር እድሉ ያገኛል፣ የሚል እምነት አለን። ምናልባት ብዙዎች የሚፈሩትንም ፍርሃት ለማስወገድ ይጠቅመናል፣ የሚል እምነት አለን እና ሁሉም ጦርነት ከሚሰብክ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቀዋል፣ ሀገሪቱን ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልዕክት ነው ያለኝ። ዩናይትድ ስቴትስም በንግድ መስክ ባስተሳሰረው የአፍሪካ እድል ድንጋጌ አገዋ አባልነት ኢትዮጵያ የመቀጠል ያለመቀጠሏ ነገር በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ ንግድ ወኪል ካትሪን ካይን ስለመናገራቸው ሮይተርስ በትናንትናው ዕለት ነግሮናል። እሳቸው ከኦፊሳላዊ አውታሮችና ከሲቪክ ማህበራት የደረሷቸው መልእክቶች አበረታች እንዳልሆኑ ጠቁመዋል። እሳቸው ተቋም በነሐሴ ወር ላይ ባወጣው መግለጫ በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ኢትዮጵያ ውስጥ እየደረሱ ናቸው ያላቸው በዓለም አቀፍ ደረጃ እውቅና የተሰጣቸው ተጠናቀው ሰብአዊ መብት ጥሰቶችና ሰብአዊ ቀውስ እልባት ካላገኙ ኢትዮጵያ በድንጋጌው አባልነት የመቀጠሏ ነገር አጠራጣሪ መሆኑን መጠቆሙ ይታወሳል። ለሮይተርስ በጽሁፍ መልእክት ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ብለኔ ስዩም በበኩላቸው በትግራይ በአማራና አፋር ክልሎች የደረሱ ሰብአዊ ቀውሶችን እልባት ለመስጠት መንግስት ከማንም በላይ እንደሰራ ጠቁመው ዝቅተኛ ገቢ ካላቸው ሴቶች ስራ በመንጠቅ ሰብአዊ ቀውስን መግታት አይቻልም ሲሉ ተሟግተዋል። ትስራበት የሚል የኢትዮጵያ ጠቅላይ ጠቅላይ ሚኒስትር ቢሮ በማህበራዊ ገጾች ያስተራጨው የምስል መልእክትም ከሰሞኑ ሲዘዋወር ነበረ። የአንዲት ሴት ሰራተኛን ጉዞ የሚከተለው ተንቀሳቃሽ ምስል ኢትዮጵያን ከአባልነት መሰረዝ መሰል ሴቶችን ለከፋ ሕይወት ሊዳረጋቸው እንደሚችል አጽንኦት ለመስጠት ያለመ ይመስላል። ሁለቱንም ገጽ እንድናይ ላገዙን ሐሳባቸውን ላጋሩን የዛሬ እንግዶቻችን አቶ መስፍን ተገኑ፣ አቶ ኤሊያስ ህሩይ ከዩናይትድ ስቴትስ፣ አቶ ዮሐንስ አብርሃ ከካናዳ ምስጋና አቅርቤ ልሰናበት። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።